ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያ ለመጪው ምርጫ ዝግጁ ነች በፓርቲዎች በኩል እንደዚህ በሁለት ወራ ንግግር የሚደረግበት እንግዲህ ሽን ፓርቲ ጨምሮ አንዳንድ ፓርቲዎች እንደው ካልሆነ ሞተን እንገኛለን የሚሉበት በሌላ በኩል ደግሞ በግጠኝነት መነጋገር ያለብን ቀጣይ ምርጫ ዲሞክራሲያዊ መሆኑን ብቻ ነው እንጂ እንደ በዚህ ቀን ካልተደረገ ሞተን እንገኛለን የሚለው ሀሳብ ትክክላለበት ማረጋገጥ ያለብን ኢትዮጵያ ለአንደኛ ለመጨረሻ ጊዜ ወደ ዲሞክራሲያዊ ስርዓት እንደምትሸጋገር እንደ ዚህ ሁለት ዓመቱ ውይይት ነው ያለው። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው፣ አነጋግረናቸዋል። ዴር ሱልጣንን እናድን የዴር ሱልጣን ገዳም ጉዳይ ከዚህ ዘመን የተሻለ ጊዜ የለምና ኃይላችንን፣ ጉልበታችንን አስተባብረን እንሰራ መልካም ነው። የተበታተነ ኃይላችንን፣ ጉልበታችንን እንሰብስ፣ አንድ ወጥ እንሆን። ያን ጊዜ ተሰሚነትም፣ ተከባሪነትም ተፈሪነትም ይኖረናል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ፋኑኤል ትናንት በኢትዮጵያ ኤምባሲ ውስጥ በተካሄደ የውይይት መድረክ ላይ ካሰሙት ቃል የተወሰደ ነው። ዘገባ ይኖረናል። እሑድ ነሐሴ 26 2011 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብራችሁን ቆዩ። ሶሎሞን አባተ ነኝ የማስተናግዳችሁ አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ከበደ ያሰማናል ጤና ስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ዶሪያን የሚል መጠሪያ የተሰጠውና በአደገኛነቱ ከፍተኛነት በአምስት ደረጃ የተገመተው ከፍተኛ አውሎ ንፋስ የቀላቀለ ዝናብ በሰዓት 285 ኪሎ ሜትሮች ፍጥነት በመገስገስ በሰሜን ምዕራብ በባሃማስ ደሴቶች መውረድ መጀመሩን የዩናይት ስቴትስ የብሔራዊ የአየር ንብረት ማዕከል አመለከተ። እጅግ የበረታው አውሎ ንፋስ በአባኮ ደሴቶች ላይም እንደ ተፈራው ከባድ አደጋ ደቃኝነቱ ቀጥሏል ብለዋል። ይሁንና በሚቀጥሉት ሁለት ቀናት ውስጥ እንደሚቀዛቀዝም ተጠብቋል። ከዚያም ወደ ሰሜናዊ ምዕራብ ዩናይት ስቴትስ የፍሎሪዳ ግዛት አቅጣጫ ያምራል ተብሎ ነው የተነበየው። የፌዴራል አደጋ መከላከያ ድርጅት ዋና ኃላፊ ፒተር ጄነር አደገኛነቱ ታውቆ ሁሉም ጥንቃቄዎች መድረግ አለባቸው ሲሉ አሳስበዋል። በምዕራባዊ ቴክሳስ ክፍለ ግዛት በትላንትና ዕለት አንድ አንጋች በከፈተው ተኩስ የተገደሉት ሰዎች ቁጥር ሰባት መድረሱንና ሀያ ሰዎች መቁሰላቸውን የግዛቲቱ ፖሊስ አስታወቀ። እድሜው በሰላሳዎቹ የሚገኝ ነጭ አሜሪካዊ የጥቃቶቹ ፈጻሚም ከሟቾቹ ውስጥ ነው። ፖሊስ ከአንድ የፊልም ቤት አቅራቢያ የሚገኝ የተሽከርካሪዎች ማቆሚያ ስፍራ ላይ ከከበበው በኋላ ባደረጉት የተኩስ ልውውጥ ነው የተገደለው። የኦዴሳ ፖሊስ ኃላፊ ማይክል ገርኬ በኦዴሳ ከተማና በአጎራባቿ የሚድላንድ ቴክሳስ ተጠርጣሪ ወንጀለኛ በንጹሐን ላይ በጅምላ በከፈተው ተኩስ ግድያ ተከትሎ በተሰጡት አስተያየት አሰቃቂ ቀን ሲሉ ፈርጀውታል። ድርጊቱ የተከሰተው ተጠርጣሪው አንዲት ንብረትነቷ የዩናይት ስቴትስ ፖስታ አገልግሎት የሆነች የፖስታ ማመላለሻ ተሽከርካሪ ሰርቆ ወደ አመቸው አቅጣጫ በማሽከርከር እንዳገኘም በሰዎች ላይ በትኮስ በጀመረበት ጊዜ መሆኑን ፖሊስ አመልክቷል። በፖሊስ አባላት ላይ ጭምር የመቁሰል አደጋ ለደረሰበት ለዚህ ጥቃት መንስኤ እስካሁን በውል አልታወቀም። በጥቃቱ የቆሰሉት ፖሊሶች ቁጥር ሶስት መሆኑንም ባለስልጣናቱ ተናግረዋል። የፖሊስ ኃላፊው ገርኬ የወንጀለኛውን ስም ግን እስካሁን ይፋ አላደረጉም። የጥቃቱ ሰለባዎች የጉዳት ደረጃና እድሜም አልተገለጠም። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ማምሻው ላይ በትዊተር አማካኝነት ባስተላለፉት መልእክት የፌዴራሉ ወንጀል ምርመራ ቢሮ ኤፍቢአይ እና ሌሎች መርማሪዎች መጠነ ሰፊ ምርመራ መጀመራቸውን በቴክሳስ የተፈጸሙት እነኚህ የተኩስ ጥቃቶችንም አስመልክቶ በጠቅላይ አቃቤ ሕግ ባር ከተደረገላቸው ገለጣ መረዳታቸውን አመልክተዋል። ሁኔታውን በቅርብ የሚከታተሉ መሆናቸውንም ፕሬዚዳንቱ ተናግረዋል። የቴክሳስ ክፍለ ግዛት ሐገረ ገዢ ግሬግ አቦትም በትላንትናው እለት በሰጡት ጋዜጣዊ መግለጫ እኔና ቀዳማዊት እመቤት በዚህ አሰቃቂና በካሃዲ የተፈጸመ ጥቃት ባሉት ልባችን ተሰብሯል ብለዋል። ለጥቃቱ ተጎጂዎች ለቤተሰቦቻቸውና እንዲሁም ለመላው የሚድላንድና የኦዴሳ ከተሞች ነዋሪዎች በሚፈለገው ሁሉ ያልተቆጠበ ድጋፋችንን እንሰጣለን ብለዋል። አገረ ገዢው የቴክሳስ ክፍለ ግዛትና የህዝብ ደህንነት መምሪያ አባላት በሙሉም ፍትህ ይረጋገጥ ዘንድ ከአካባቢው ህግ አስከባሪ አባላት ጋር በትብብር እየሰሩ መሆናቸውን አመልክተዋል። የቅዳሜው ጥቃት በሐምሌ ወር መገባደጃ እዚያው ቴክሳስ ክፍለ ግዛት ውስጥ በኤልፓሶ ከተማ በዋልማርት ግዙፍ የሸቀጥ መደብር በስፓኝ 22 ሰዎች የተገደሉበትን ተመሳሳይ ድንገት የተከተለ ነው። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ እዚህ ላይ ያበቃ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሆንግ ኮንግ አፍቃሪ ዲሞክራሲ ሰልፈኞች ዛሬም ከተማይቱን አውሮፕላን ጣቢያ አቅራቢያ ባካሄዱት የተቃውሞ ሰልፍ ለሁለተኛ ቀን መንገድ ዘግተው ውለዋል። በዚህም አንዳንድ በረራዎች ሲሰረዙ ወደ አውሮፕላን ጣቢያ የሚሄዱ የባቡር ጉዞዎችም ተቋርጠዋል። በኢራን በሚደገፉት ሁቲዎች እና በሳውዲ በሚመራው ህብረት መካከል በየመን በተካሄዱ ውጊያዎች እንዲሁም የአየር ድብደባ ከመቶ በላይ ሰዎች መቁሰላቸው ተሰማ። አድማጮች አሁን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አመሰግናለሁ አሉላ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 26 2011 ዓ ምህረት ምሽት ፕሮግራም ነው። መልካም ወጣት፣ ሳሙና አምጥተ ከሰል ጥቁረቱን ለማስለቀቅ ብታጥበው አይለቅ። የከሰሉ ጥቁረቱን አለመልቀቁ የሳሙናውን ሳሙና መሆንና አለመሆን ሊያብራራው አይችልም። ሳሙና የተሰራበት የራሱ የሆነ ማንነቱን የሚተረጉምለት የቆሻሻ አይነት አለ። እና አንድ ጊዜ ሆኗል ማለት ወይም አልሆነም ማለት ሌላ ጊዜ አይሆንም ማለት እንዳልሆነ ማህበረሰቡ እንዲገነዘብ ፈልጋለሁ። በቃ ሚዝረብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ፣ ደግሞ በዛ ደስተኛ ነኝ። ሚሞሪ ሉዝ አድርጌዋለሁ ና መድሃኒት እየተጠቀምኩ ነው። ስለድሮ ምንም ነገር በጣም ብዙ ነገር ያሳጣኝ በቃ ምን ብዬ ልንገርህ። በምሽቱ ዘገባ አለን፣ እንዲሁም ዘሩባቤል ሞላን ይዘናል። እኔ እንግዲህ ለአገሬ ልጆች ሰባት አድርጋት ነፍሷን የሚለውን ብትጋብዥልኝ በጣም ደስ ይለኛል።

ዘሩባቤል የምሽቱ እንግዳ ነው። ግብዣም አለ። አሁን ወደ መጀመሪያው ቅንብር እንዝለቅ። ምርጫ 2012 ለመጪው የኢትዮጵያ አጠቃላይ ምርጫ የቀረው ጊዜ እንግዲህ በሚቆጠሩ ወራት የሚለካ ሆኗል። ብሔራዊ ምርጫ ቦርድ ምርጫውን በጊዜው ለማስፈጸም እየተዘጋጀሁ ነኝ ብሏል። ምርጫው በወቅቱ እንዲካሄድ የሚጎተጉቱም አሉ። የአሁኑ የሀገሪቱ ሁኔታ ምርጫ ለማካሄድ ምቹ አይደለም የሚሉም አሉ። የፓርቲዎችንና የቦርዱን ቁመና እንፈትሻለን። የመንግሥትንም ነጻና ሰላማዊ ምርጫን የማረጋገጥ አቅምና አቋምም ለማየት ጥረት እናደርጋለን። የሰውንም ሐሳብና ሥነ ልቦና እንዳስሳለን። አሁን ሥልጣን ላይ ያለውን ግንባር ለማግኘት ሰሞኑን ያደረግነው ተከታታይ ጥረት ለጊዜው ባይሳካም በጥረታችን እንቀጥላለን። ለዛሬ ከተፎካካሪ ፓርቲዎቹ ለምርጫም እየተዘጋጁ ካሉት ከስልታዊ ግቦቼ አንዱ በምርጫ ማሸነፍ ነው ከሚለው እንደ ፓርቲ ሲታወቅ እጅግ ወጣት ከሆነው ከኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ እንነሳ። ሊቀመንበሩን አቶ የሸዋሳ ሰፋን አነጋግሬያለሁ። ምርጫን በተመለከተ የኢትዮጵያ ሕዝብ የትግል ውጤትን ፍላጎትን ነው የሚል እምነት ኢትዮጵያ ሕዝብ ትግል በአንድ ጥያቄ ሲጠቃለል ወደድኩት የመረጥኩት መስተዳደር የሚል ነው። ስለዚህ ያ የመረጥኩት የወደድኩት ደግሞ ችግርን ሌሎች ከዚያ በታች ያሉ ችግሮችን ይፈታል ለተወሰነ ጊዜ ስልጣን ይዞ እነዚያን ችግሮችን ይፈታል የሚል ነው አጠቃላይ። ስለዚህ የትግል ቀጣይ ምርጫ መቼ የሚደረግ መቼ የህዝብ ትግል ውጤት ነው እና ከዚህ በፊት ከነበሩት የስሙላ ምርጫዎች የተለየ መሆኑ እንዳለበት እንደነት ሁሉም ነው ይስማማል። ይህ የተለየ የሚያደርገው ደግሞ የተለየ ቢሆን የሚያደርጉ ስራዎች ሲሰሩ ነው። ለምሳሌ የምርጫ ቦርድ ሪፎርም፣ የፍርድ ቤት የሌሎችን ተቋማት፣ የሚዲያ ሪፎርም መሆን እነዚህ እነዚህ በሙሉ በአጠቃላይ የተጀመረው የለውጥ ሂደት ተቋማዊ ሆኖ ሁሉም የሚያምንበት ሁሉም ሊቀበል የሚችል የምርጫ ውጤት የሚመጣበት ምርጫ እንዲሆን ሁሉም እናወታለ ና አሁን ባለው ሁኔታ ግን እዚያ ላይ ደርሰናል የሚለው አጠያያቂ ነው፣ አነጋጋሪ ነው። ለየምርጫ ስንነጋገር ነው የከረው። ግን በእኛ እምነት አሁንም ከዚያ በፊት ምን ደርሰዋል እነዚህ ነገሮች ወይም ቀጣዩ ምርጫ ካለፉት የስምላ ምርጫዎች የተሻለ ሊያገርጉ የሚችሉ ምን ስራ አንድ ሚዲያ ከመወርወር ውጭ ቁጭ ብሎ ንግግር አልተደረገም። ስለዚህ ኢዜማም እንደ ፓርቲ ያደረገው ውይይት ምክክር የለም። ምርጫውን በሚመለከት እንግዲህ አይ ለየብቻ ማለት ነው። ለምሳሌ ኢዜማም ይለዋለ፣ ኢህአዴግም ይለዋለ፣ መድረክም ይለዋለ፣ ሌሎችም እንግዲህ ፓርቲዎችም፣ ምርጫ ቦርድም፣ የመንግስት ሰዎችም በተናጠል ሚሉት አለ። ነገር ግን ቁጭ ብሎ በጋራ ይሄ ለውጡ ምን ደርሷል ምን ምን ነገሮችን ከዚህ በፊት ከነበረው የምርጫ ሂደት የተሻለ የሚያደርጉ ምንም ነገሮችን አድርገናል የሚል በጋራ ቁጭ ብለን አላየንም፣ ለማለት ነው እንጂ ለምሳሌ ባለፈው የኢህአዴግ ስራ አስፈጻሚ ስብሰባ ተብሎ ያለውን አቋም ተናግረዋል። ዜናም የራሱን ሀሳብ ተናግረዋል። ሌሎችም እየራሱ ተናግረዋል ሁሉ ነገር ግን አንድ ላይ የተደረገ ውይይትና የተደረሰበት ነገር የለም ለማለት ነው። እንግዲህ አጠቃላይ ምርጫ ነው የሚካሄደው በተለይ ሀገሪቱ በገባችበት የለውጥ ሂደት ውስጥ ይካሄዳል ተብሎ እየተጠበቀ ያለ ምርጫ ነው። በዚህ ሁኔታ ውስጥ ኢዜማ ለመወዳደር ብቃት አቋም አለው አሁን ያለኩኝ ለመናገር በእኛ እምነትም ከዚህም በሁሉም ፓርቲ ምርጫ ከፓርቲው ዝግጅት ጋር ብቻ መያያዝ አለበት ብለን አናውነም። ማለት የተዘጋጀ ፓርቲ ጥሩ ስራ መጣት፣ ያልተዘጋጀ ደግሞ ለቀጣይ ይዘጋጃል። በእኛ እምነት ጊዜማ ከአመሰራበቱ ጀምሮ በምርጫ በሚሆን መልኩ ነው የተደራጀውም የተዘጋጀው። ለምሳሌ ሲመሰረት መሰረት በሶስት መቶ አስራ ሁለት ወረዳ ላይ ሙሉ መዋቅር መስርተን የተመሰረተ በአሁኑ ሰዓት በአራት መቶ የሚጠጋ ወረዳ ተሸፍኗል። ስለዚህ አራት መቶ ወረዳ የክልል ምክር ቤትም የተወካዮች ምክር ቤትም እጩ ማቅረብ ይችላል። አዛኝ ማቅረብ ይችላል። እሱ ግን አይደለም ጉዳይ በአጠቃላይ ሀገሪቷ ወደ ምርጫው መግባት አለባት የለባትም? ቀጣዩ ምርጫ የተለየ የሚያደርጉ ስራዎች ተሰርተ ተጠናቀዋል አልተጠናቀው በዛይ በሚቀጥሉ ዘጠኝ ወራት ይጠናቀቃሉ ወይስ ተጨማሪ ጊዜ ይፈልጋሉ? እሱን የመነጋገር መላለ እንጂ ኢዜማ ከምስረታው ጀምሮ ለምርጫ የተደራጀ ፓርቲ ነው። እንደሚደረግ አድርጎ ነው ድርጅት የሚያደረገው የሚያደርገው ከኢዜማ ድርጅት ጋር ብቻ ነው እያያዝ ያለበት ልብነት አቶ የሸዋስ መቼም ኢዜማ የብዙ ፓርቲዎች ስብስብ ነው። ብዙ ልምድ ያላቸው ፓርቲዎችም የፖለቲከኞችም ስብስብ ስብ ነው። ይሄ ፓርቲና ተማሪ ወይም ተለማማጅ ፓርቲ አይደለም ማለት ይቻላል። በአጠቃላይ ሲታይ እና እንደ ፓርቲ የደረሳችሁበት የግምገማ አቋም ካለ እስቲ ራስዎ ያነሱትን ጥያቄ ወደ ራስዎ ልመልስና ሀገሪቷ ወደዚህ ምርጫ መግባት አለባት ወይም የለባትም ወደሚል ንግግር ገብታችኋል? አቋም ይዟል ኢዜማ እንደ ፓርቲ? አዎ ወደም እንደው በሰፊው እና በትልቀት ነው። በእርግጥ በርካታ መረጃዎች ማግኘት ያለብን ማወቅ ያለብን መነጋገር ያለብን እንዳሉ ቢሆንም እኛ በዘረፍንበት ግን እስካሁን ባለው በተነጋገርንበት ለምሳሌ የተቋማቱ ነጻነት ገና ሙሉ በሙሉ ተረጋግጧል የሚልነት የለም። ለምሳሌ ምርጫ ቦርድ ኮረጆ ቀለበጣል እንዲህ የምንለው ከዚህ በፊት ሁሉ ሌላ በቦርድ አባላት አልነበረም። ታች ባለ ካድሬ ነው። ስለዚህ አሁን ታች ድረስ ሞክሩ የምርጫ ቦርድ በትክክል ሰርተዋል የስልል እንግዲህ አራት መቶ ወረዳ ላይ ያለን ብለናል። ገና ነው። ገና በትክክል ምርጫ ቦርድ ታች ድረስ ራሱን አላደራጀ የፍርድ ቤቱም በዚሁ ነው። የጸጥታ አካላትም በምን አይነት ሁኔታ እንደተወጠሩ አሁን የምናየው ነው። ከሁሉ በላይ ግን ከሁሉ በላይ ለሀገሪቱ ላይ ያለው ነገር ሰላምና ሕዝብ መረጋጋት እዚህ እዚያም በሚሰነዳዱ ነገሮች በጣም ችግር ላይ እንዳለ የሚታወቅ ነው። በእርግጥ ማንኛውም ለውጥ ላይ ያለ ሀገር ወይም ለለውጥ የሚሞክር ሀገር የአይነት ሁኔታ እንደሚያጋጥመው ይታወቃል። ስለዚህ በአጠቃላይ በጣም በርካታ መስራት ያለባቸው ስራዎች በእኛነት በዚህ ስሙ ዘጠኝ ወር ሊጠናቀቁ ያዳግታል የምንላቸው በርካታ ስራዎች አሉ እና በእኛነት አሁንም እንግዲህ ያለው አማራጭ ሁለት ነው። አንደኛው ሌላውን ነገር ሁሉ ትቶ ተነጋግሮ ቀንና የሚሰርተው እነዚህን ሁኔታዎች ማሟላት ነው። ወይም ደግሞ ተጨማሪ ጊዜ የሚወስድ ከሆነ እንደዚህ ብሎ ሬጉላር የሚለውን ብቻ ነው መደጋገም ሳይሆን፣ እውነተኛና ታማኒ ምርጫ ለማድረግ ጊዜውንም ለማራዘን ክፍት መሆን አለብን። ዋናው ነገር በእርግጠኝነት ወይ ዲሞክራሲ እንደምንሄድ ነው መመዳገር ያለብን የሚል ነው። የሚያቋ ለመሆኑ ኢዜማ ተመዝግቧል እንዴ? አዎ፣ የፓርቲዎች ምክር ቤት አባል ነው ፓርቲዎች ምክር ቤት አባል ነው። በነገራችን ላይ እንዲያውም የጋራ ምክር ቤቱ ያጸደቀውን የፓርቲዎች የቃል ኪዳን ሰነድ በሶስት መቶ አስራ ሁለት ወረዳዎች በማሰጠን የዜና ብቸኛ ሆነ ማለት ይቻላል። እና በዚህም በተለይ በፓርቲዎች መካከል ፓርቲዎችና በህዝብ መካከል ያለውን ሰላማዊ ውይይት የራሱን አስተዋጽኦ ያደረገ ፓርቲ ነው። ስለዚህ በዚህ መልኩ እየሰራ ያለ ፓርቲ ነው የ ፓርቲዎቹን ሀሳብ ያጫውቱኝ። ምንም እንኳን እርስዎ ሌሎችም ፓርቲዎች ወክለው መናገር ባይችሉም የአንድ ፓርቲ መሪኖትና ነትና ምንድን ነው ሀሳቡ አዝማሚያው፣ የሚመስለው የሌሎቹም ፓርቲዎች ወይም ደግሞ በመንግስትም በኩል ያለው ሁኔታ የገዢውን ፓርቲ ሀሳብም ጨምሮ መልካም እንግዲህ ከገዢው ፓርቲ ስንጀምር ባለፈው ምርጫ እንዲደረግ ወስኛለሁ የሚል ነው፣ በመግለጫ ያወጣው። ግን ትንግኖ ያነሳቸው መጥሞችን ስናይ በራሱ በፓርቲው ውስጥ ያሉ ልዩነቶች እንዳይሰፉ ተቸካይና ተራማጅ ያላቸውን ሀይሎችን ለማስታረቅ ያክል ወይም ለውጥ ሀይልና ተቸካይ የሚባሉትን ለማስታረቅ ያክል በራሱ በፓርቲው ውስጥ ገማ የወሰነው ነው የሚመስለው እንጂ ሀገሪቱ አሁን ያለችበት ነሚካ በደንብ አይቶ ለሀገሪቱ ይበጃል የሚለውን ነገር የወሰነ አይመስልም። ዘመነም ታምር። ስለዚህ የእሱ ውሳኔ ሀይማኖት የኔ የግል ያሉ ፓርቲ ውስጥ አቋም ላይ የሌሎችን ደግሞ ይሰማል፣ የምርጫ ቦርድን ሀሳቡን እንደዚህ ወስዳል የሚል መጨረሻ ላይ ተናግረዋል። በሚገርም ሁኔታ በገዢውም በተቃዋሚም በኩል ያሉ በተለይ ብሔረሰብ የተደራጁ ድርጊቶች የፕሮቴስት ቦት የሚባለውን ለማግኘት የሚጥሩ ይመስላሉ። በዚህ ሁኔታ በግርግር ሰው ደህንነት ሳይሰማው ተለየ የሚባል የሚዘውቡ ፓርቲ አዳኘ ነው ጫሱ ነው ብቻ ብሎ ፖሊሳቸውን፣ ደንባቸውን ሳያይ ዝም ብሎ በስጋት ብቻ እንዲመርቃቸው የሚፈልጉ ይመስላሉ። በሌላ በኩል ደግሞ ከዚህ ምርጫ ድህረ ምርጫም ሆነ ቅድመ ምርጫ የሚመጡ ችግሮች አሁን ሀገሪቱ በጣም ከባድ ስለሚሆኑ በደንብ አስበን እና አስተውለን መሄድ አለብን የሚሉ ፓርቲዎች አሉ። በነገራችን ላይ አሁን አንዱ መነጋገር አለብን የምንለው በተለይ ሕገ መንግስትን በጣፈ መልኩ የተደራጁ የታጠቁ ሚሊሻ ልዩ ኃይል እየተባሉ በየአካባቢው የተቀመጡ ኃይሎች የዛ ፓርቲ ንብረቶች ናቸው አንዳንዶች ስለዚህ ምርጫው በትክክል ይሄዳል አንድ ነገር ሆኖ ለምርጫ ይሸነፉ ያስረክባል ወይም ሌላኛው ጥያቄ ነው ስለዚህ እነዚህ ነገሮችም ሁሉ እንግዲህ ልዩ ልዩ ሀይል አለ ሚዲያም አላቸው ወንጀብም አላቸው እነዚህ ሀይሎች ስለዚህ ይሄ አንድ መስመር ሳይበጅለት እዚህ ነው በቀጥታ ወደ እንትን መግባት ተገቢ አይደለም የሚሉም አሉ ስለዚህ ሁለት አይነት ምግግር ነው ያለው መነጋገሩ ጥሩ ነው እንዲሁም ቀድሞ መነጋገሩ በጣም መልካም ነው እዚህ ላይ ግን በደንብ መታሰብ ያለበት ዋናውን አሁን ምርጫ ቦርድ መንግስት ፓርቲዎች የፓርቲ ተቃዋሚዎች ይባላል እንጂ ዋናው ባለ ድርሻ አካል ሕዝቡ ማንም የጠየቀውም ያናገረውም የለም። ኦፒኒን ፑል የሚባለውም በፍጹም አልተሰራም እስካሁን ድረስ። ምንድነው የህዝቡ ፍላጎት? በነፃነት ይመርጣሉ፣ በነፃነት ይንቀሳቀሳሉ፣ ደህንነት ይሰማዋሉ። ይሄ አይነት ጥሩ ስሜት አለ ወይ? አሁን አሁን በተመለከተ የሚለው በፍጹም አልታዩም። በእኛ በኩል የተወሰኑ ሳምፕሎችን ለማየት ሞክረናል። በአንዳንድ ሁኔታዎች ስጋት ላይ ያለበት ሁኔታ እናያለን። ስለዚህ በፓርቲዎች በኩል እንደዚህ በሁለት ወራ ንግግር የሚደረግበት እንግዲህ ሽን ፓርቲ ጨምሮ አንዳንድ ፓርቲዎች እንዲያው ካልሆነ ሞተን እንገኛለን የሚሉበት፣ በሌላ በኩል ደግሞ በእርግጠኝነት መነጋገር ያለብን ቀጣይ ምርጫ ዲሞክራሲያዊ መሆኑን ብቻ ነው እንጂ እንዲያው በዚህ ቀን ካልተደረገ ሞተን እንገኛለን የሚለው ሀሳብ ትክክላለበት አረጋገጥ ያለብን ኢትዮጵያ ለአንደኛ ለመጨረሻ ጊዜ ወደ ዲሞክራሲያዊ ስርዓት እንደምትሸጋገር ሁለት አይነት ውይይት ነው ያለው። አቶ የሸዋስ በአጠቃላይ እንደሚገባኝ ከስሜቶ እና ከመንፈሶ እንደዚሁም ካሰባሰቡት ሐሳብ የእርሶ ፓርቲ የሚያምነው ኢትዮጵያ ለምርጫው ዝግጁ አይደለችም አሁን ብሎ ነው። ልክ ነው። ሌላው አንድ ጠቆም የሚያደረጉት ሐሳብ አለ። ምርጫው በተያዘለት ጊዜ መካሄድ አለበት ብለን የሙጥኝ ማለት የለብንም ያሉት የፈነጠቁት ሐሳብ አለ። ይሄ ማለት ምርጫው ቢራዘም ኢዜማ ይቀበላል ማለት ነው ይህን ሐሳብ? አዎ እንግዲህ፣ መራዝ በነገራችን ላይ ክርክሩ አሁን አንዳንድ ቦታ ሲሰማ ምርጫ ይደረግ አይነት ነገር ይላል፣ እንደዚህ አይደለም። ምርጫው ይራዘም አይራዘም የሚለው እንኳን ምክንያታዊ ለሆነ ጊዜ ነው መሆን ያለበት። ምክንያታዊ የሆነ ጊዜ ማለት ምርጫው እንደ ሞተ ውነት እንኳን ባይባል አሳማኝ በሆነ ሁኔታ በትክክል ይሄዳል ብለን የምንለው ምን ምን ሲሟላ ነው ብለን በጋራ ዜና አቋም ኢህአዴግ መድረክ ተብሎ ብቻ ሳይሆን አጠቃላይ የዚህ ተዋናዮቹ ቁጭ ብለን ምን ምን ሲሟላ ነው ብለን በጋራ እነዚህ እነዚህ እነዚህ እነዚህ መማለት አለባቸው ካኒ በኋላ ይሄ ተሟልቷል፣ ይሄ ተሟልቷል፣ ይሄ ተሟልቷል፣ ይሄ ይሄ ደግሞ ይቀራሉ ብለን እነዚህ ስንት ጊዜ ይወስዳሉ? ስድስት ወር ነው አንድ ዓመት ነው ሁለት ዓመት ነው የሚለውን ውጭ ብለን እንነጋገር። ለተወሰነ ና በትክክል ለታወቀ ጊዜ ሲሆን እና ቀኑም ሲገለጽ፣ አሁን ግን ብሎ የራዘን የሚለው ነገር እናንገፋበት ለዛ ነው። ለምን ያህል ጊዜ ምን ለመስራት? በነገራችን ላይ በለውጥ ሂደት ውስጥ የሚሰሩ ነገሮች በግልጽ መታወቅ አለባቸው። ለውጥ የምንለውም እስከ መቼ እንደሆነ በደንብ መታወቅ አለበት። አሁን ለውጥ ለውጥ እያል ዓመት ሁለት ዓመት ሶስት ዓመት አምስት ዓመት አንቆይም። ያ ለውጥ የሚባለው ጊዜ የሚያቆሙበትና ትክክለኛው መንግስታዊ ስርዓት የሚሄድበት ጊዜ በትክክል ዲፋይን ተደርጎ መታወቅ አለበት። ለዚያ ጊዜ የሚሰሩ ስራዎችን በግልጽ ማን ምን ይሰራል የሚለውን በደንብ መታወቅ አለበት። ስለዚህ እኛ በተነጋገርንበትና በተስማማንባቸው ስራዎች እነዚያ በሚያውቁበት ጊዜ ለህዝቡም ከዚህ ንጽሁፍ ከሄዱ ተብሎ ለማህራዘን ክፍት መሆን አለብን። ቢያንስ ለመገና ይህ እንግዲህ እኛ ያነው ብቻ ይሁን ወይም ሌላ ሁን አንሰማም ማለት አይደለም። እኛ ከዚህ ፊት በተደጋጋሚ እንደተናገር ነው ምርጫ በየአራት አመቱ ወይ በየአምስት አመቱ ሊመጣ ይችላል። ለውጥ ግን በአራት አመቱ በአምስት አመት ተደጋግሞ ይመጣል የሚባል አይደለም። ያ ማለት አይመጣም ባይባልም የሚያስከፍለውን መስዋዕትነት አይተነዋል። ስለዚህ ይህንን ለውጥ በትክክል ማሻገር አለብን እንደ አምሳ ሶስት ሰማኒያ ሶስት በዘጠና ሰባቱ እንዲህ ነበረ ተብሎ እንደ ትውልድ የባክን እንዲሆን አንፈልግም። እንደ ትውልድ መወቀስ አንፈልግም። ከዚያ ይልቅ በውጤት አብቅተን በኢትዮጵያ እንደ አድዋ ድል፣ እንደ ሌሎች ትውልድ የምንኮራበት ታሪክ አድርገን ማሳለፍ ነው ያለብን። ዋናው ነገር ደግሞ ኢትዮጵያና የኢትዮጵያ ህዝብ ነው። ኢትዮጵያ እንደ ሀገር የሚቀጥለው የኢትዮጵያ ህዝብ ከዚህ በኋላ ምንም መከራ ሳይሆን በትክክል መሻገሩ ነው እና ይህንን ለማድረግ ግን በትክክል የምንሰራቸውን ነገሮች ገልጸን ተነጋግረን ነው መሆን ያለብን። ስለዚህ በአጠቃላይ እኛ ለመነጋገር ክፍት እንዲሆን እሱ ደግሞ ጊዜ አሁን ነው ለመነጋገርበት የሚለው ያደላልኛል። ለመሆኑ ቅድም እንዳሉት ሌት ተቀን ሰርተን ቢሆን የምናደርስበት ሁኔታ እንዳሉት ቢፈጠር እናንተ ተወካዮቻችሁን ተወዳዳሪዎቻችሁን በየደረጃው ያሉ ለይታችሁ አውቃችኋል። በእነዚህ በአራት መቶ ወረዳዎች ውስጥ ያሉትን የምታሰልፏቸውን የቅስቀሳ ቁሳቁስና የመሳሰሉ ሀሳብ ተዘጋጅታችኋል? በዚህ በዚህ በኩል በበቂ ሁኔታ አዎ እንዳልኩህ እኛ ከቅድምም ስለማን እንደገለጽከው ፓርቲዎች ራሳቸውን አክስመው የፈጠሩት ፓርቲ እንጂ ጀማሪ ፓርቲ አይደለም። ሲመሰረትም በዚህ ተብሎ ነው የተመሰረተው። እንደሚታወቀውም የፓርቲና የመንግስት መዋቅር አለው። የመንግስት መዋቅር በኩል እያንዳንዱ ወረዳ የሚወዳደሩ ሰዎች ምን አይነት ያላቸው ያላቸው ምን አይነት የትምህርቱ ዝግጅት ያላቸው ምን አይነት የህብ ተቀባይነት ያላቸው ናቸው የሚለውን መስፈርት ያወጣል። የፖሊሲ ሰነዶች እንደውም ባለፈው በሆሊዴ ሆቴል ውይይት ተደርጓል። ወደ አስራ ስድስት የፖሊሲ ሰነዶች አዘጋጅተናል። በግብርና፣ በጤና፣ በትምህርት፣ በውጭ ፖሊሲ በጣም በበርካታ የፖሊሲ ሰነዶች ላይ ተወያይተን እነሱን ወደ ማኒፌስቶ ለመቀየር የሆነ ተዘጋጀና ያለ ነው። የህግ ሰዎች እንደዚሁ የሚያዘጋጇቸው ማሻሻያ ሰነዶች አሉ። ስለዚህ በወረዳ ደረጃ እኛ ጋር ልዩ የሚያደርገው ምንድን ነው? አጣጉትን ታይም ሊሰራ ይችላል ለአንድ ወረዳ ላይ ሲሰራ ሁሉም በየራስ ወረዳ ስለሚሰራው በተለያየ ወረዳ የተለያየ ሰው ስለሆነ በተመሳሳይ ሳምንት ስብሰባዎችን አድርጎ በየወረዳው ወረዳው ወቃዎችንም ማለት ውጭዎችን ታዛቢዎችን፣ የምርጫ ተጥፈሳ ሰዎችንም ለመደብ ይቻላል። ግን የእኛ እምነት በምርጫ ከማሸናፍ በላይ ነው። ዜና አራት ስትራቴጂክ ግቦች ነው ያሉ ጠንካራ ፓርቲ መመስረት፣ ጠንካራ የመንግስት መዋቅር ማዋቀር ከላይ እስከታች ታረዋል ማለት ነው። በምርጫ ማሸነፍ እነዚህ ፓርቲ ለብቻ የሚሰራቸው ሲሆኑ ከየትኛውም አካል የሃይማኖትን ተቋም ይሆን ከበሰላ ድርጅት ይሆን ከሌሎች ፓርቲ ሆን ፓርቲ ከሁሉም ጋር የሚሰራው ደግሞ ኢትዮጵያን ሰላምና መረጋጋት የሰፈነባት ሀገር ማድረግ የሚለው ነው። ስለዚህ ለእኛ የመጀመሪያው ነገር ይሄ ነው። ከዚህ በፊት ሌሎቹ ፓርቲ መመስረትን፣ የፓርቲ መዋቅርም፣ ከምርጫ ማሸነፍን ከዚህ ቀጥለው የሚመጡ ናቸው። እና ዋናው ትኩረት አድርገን የሚሰራው እዚህ ላይ ነው። ሁሉም መስራት አለበት ብለምናምነውም ይሄንን ነው። እንግዲህ ምርጫ ዋና ትኩረታችሁ ባይሆንም፣ ኢትዮጵያ ውስጥ በህገ መንግስቱ መሰረት ስልጣን መያዝ የሚቻለው በምርጫ መንገድ ብቻ ነው እና አሁን ባለው ሁኔታ ሲገልጹልኝ ከስነ ልቦናው እንደምረዳው አገሪቱ ዝግጁ አደለችም በምትሉበትም ሁኔታ የምርጫው ጊዜ ቢራዘም ወይም ምርጫው እንዳይካሄድ የሚያደርጉ ሁኔታዎች ቢፈጠሩ አሁን ያለው ፓርላማ፣ አሁን ያለው መንግስት ማንዴቱ ሲያበቃ ምን ይሆናል ብለው ያስባሉ? ይሄንን ቁጭ ብላችሁ ተመልክታችኋል፣ ግምግማችኋል? አዎ በደንብ በደንብ በደንብ ተወያይተናል። በነገራችን ላይ ይህ ፓርላማ ከዚያ በኋላ ረሀብ የሚባለው ነገር ህጋዊ እንደሆነ ትክክል እንደተመረጠ ምናምን ያስመስለዋልና እነሱ ሁኔታዎች እንዳሉ ሆነው ከዚህ ቀደም የነበረው ሁኔታ የአሁኑን ፓርላማ ሌጂቲማሲ እንዳለ አስቀምጠ ነው ወደፊት ስለሚመጣው ጊዜ ለመነጋገር ነው የምፈልገው። አዎ እኛምነት የኢትዮጵያ ህዝብ የሁሉ ነገር ባለቤት ነው። ከሁሉ ነገር በላይ ያለው የኢትዮጵያ ህዝብ ነው። ህገ መንግስቱም፣ ፓርላማውም፣ የመንግስቱ መዋቅርም ሁሉ ነገር ከህዝብ በታች ነው። ስለዚህ የመጀመሪያው ነገር የህዝብን ፈቃድና የህዝብን አጠቃላይ ሁኔታ ማየት ተገቢ ነው። ህዝብ ምንድን ነው የታገለው? ለምሳሌ ሚኒስትሮች ተቀይረዋል፣ ጠቅላይ ሚኒስትሮች ተቀይረዋል፣ የህዝብና ቤት ቆጠራው ተራዝመዋል፣ የአዲስ አበባ ምርጫ እና የድሬዳዋ ምርጫ ያካባቢ ያልሆነ ነገር የለም። ይኸው ሁሉ በዛ ህግ መሰረት ነው የሆነው ተብሎ ሊጠቀስ የሚችል ህግ የለም። ስለዚህ የህዝቡ የትግል ውጤት ያመጣው ነው። አሁንም ይህንን ማድረግ እንዳለበት ህዝብ ካዘዘ ከፈለገ ከህዝብ በላይ ያለ ምንም ነገር ያለ አይመስለኝም። ዋናው ነገር ህዝብ የፈለገውን ያመጣል ወይ ነው። ቀጣዩ ምርጫ አሁን ሁልጊዜ የሚደምቀንኛል። ቀጣዩ በተከታታይ የሚደረግ ጉላር የሆነ እንደዚህ ምርጫ ይባላል። በሰማንያ ሰባት ጀምሮ በተከታታይ የተደረጉ አምስት ምርጫዎች ውጤት እኮ የምናየው ከዘጠና ስድስት ዘጠና ሰባት ዘጠና ዘጠኝ መቶ በመቶ እየተባሉ መቀለጃ ናቸው። እንደዚህ አይነት ነው ወይ ሌላ መቶ መቶ ነው ወይ መቶ አንድ በመቶ ነው የሚፈለገው ስለዚህ ዋናው ነገር ውጤቱና ኢትዮጵያን ወደ እውነተኛው ዲሞክራሲያዊ ስርዓት እንዲሰሩ ነው። እንዲሚታየን ልክ ምንም አማራጭ የሌለ ከዚህ በፊት በህግና ስርዓት እንደምንተዳደሩ ተጠርቦ መውሰዱ ትክክል አይመስለኝም። የህግ ባለሙያዎች እንዲለይ ጠምጦ የሆነ መውጫ እንደሚኖራቸው ይገምታሉ። ይሁን፣ ስለዚህ ብቸኛው መንገድ ያንን የይስሙላ ምርጫ ማድረግ ነው። የሆነ ነት የለ እና ምን ይሆናል፣ ምርጫው ባይደረግ እንግዲህ ቀደም እንዳልኩህ እስከ መቼ አሁን

ለመሆኑ ምርጫ ቦርድ አሁን ባለው ሁኔታና አቋም ምርጫውን ለመምራት ለማካሄድ ይችላል የሚል መተማመን አላችሁ? በፍጹም ገና ነው። ገና ነው። ጥሩ የተጀመሩ ነገሮች አሉ። ለምሳሌ የሕግ ማሻሻያው ላይ ሁሉም ፓርቲዎች ሀሳብ ሰጥተው የተደረገ መሻሻል አለ። ለምሳሌ የፓርቲዎችን ምዝገባ በተመለከተ ሀምሳ መቶ ሀምሳ የሚባል የፓርቲ ቁጥር እንሰማለን። ግን ደግሞ አንድ ፓርቲ ፓርቲ ሊባል የሚችለው ይህም ሲያሟላ ነው የሚል በምርጫ ቦርድ ተደሳቢነት የተዘጋጀና በምክር ቤት የጠበቃ አለ። በዛ መሰረት አንዱ እንግዲህ ሁሉም ፓርቲ እንደገና ሪጅስተር ማድረግ አለበት፣ እንደገና መመዝገብ አለበት። የራሱ የሆነ የሚጠይቀው ጊዜ አለ። ይህንን መስራት አለበት። የሌሎችን የክልሎች እና ጥያቄ ጥያቄን የምንሰማው አለ ሱ ሁሉ ይሰራ አለበት። ይህ ሁሉ ሆኖ ግን ገና ራሱን እስከ ታች ድረስ እንዳላወቀረ ነው የምናውቀው። እስካሁን ባለው እንግዲህ ውስጥ በራሳቸው የሚሰሩትን የደረሱበትን በእርግጥ አላውቅም። ለህዝብ ከጠለጡት ግን ገና የሚቀሰራ በርካታ እንዳለ ነው የሚባል። መጪውን ምርጫ አስመልክቶ ከኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ሊቀመንበር ከአቶ የሸዋስ አሰፋ ጋር ያደረግነውን ውይይት ነው የሰማችሁት። አቶ የሸዋስን አመሰግናለሁ። ገዢውን ኢህአደግን ጨምሮ ሌሎች ፓርቲዎችን፣ የምርጫ ቦርድና የመንግሥትም ተጠሪዎችን እየያዝን እንመለሳለን። ምርጫ 2012 ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ዴር ሱልጣንን እናድን የተከታዩ ዘገባ ርዕስ ነው። ከጥቁር ዓለም በኢየሩሳሌም ይዞታ ያላት ኢትዮጵያ ብቻ ነች። ኢትዮጵያና ሕዝቧ ዴር ሱልጣን ዴር ሱልጣን ማለት ከግዕዝ ሲተረጎም ደብረ ሥልጣን ማለት እንደሆነ ከጥንታዊው አረብኛ ሲፈታ ደግሞ የንጉሥ ርስት ማለት መሆኑን በዴር ሱልጣን የኢትዮጵያን ገዳም እናድን ኮሚቴ በሚል የተሰባሰቡና ትናንት ቅዳሜ ዋሽንግተን ዲሲ ላይ የሕዝባዊ ውይይት መድረክ የጠሩ ኢትዮጵያውያን ያወጡት ጽሑፍ መግቢያው ላይ ይናገራል። ጽሑፉ ንግሥት ማከዳ ወይም የሳባውያን ንግሥት ወይም ንግሥተ አዜብ ንጉሥ ሰሎሞንን ለማየትና ጥበቡንም ለመፈተን ወደ ኢየሩሳሌም ከሄደችበት ዘመን አንስቶ ኢትዮጵያውያን ወደዚያ እንደሚመላለሱ ወደዚያ በደረሱ ጊዜም ማረፊያቸው ይሆን ዘንድ ንጉሥ ቦታ እንደ ሰጣቸውና፣ ይዞታቸውንም አጽንተው በዚያ ቋሚ ነዋሪዎችም ስለ መሆናቸው፣ በኋላም የንግሥት ህንደኬ ልዑክ የነበረው ጃኮስ እዚያው በክርስትና እንደ ተጠመቀ፣ በቅዱስ መጽሐፍና በሌሎችም መዛግብት የሰፈሩ ሌሎችም ታሪካዊና ትውፊታዊ ዳራዎችን ያትታል። በ1770 ዓ ምት መዓለም ኢብራሂም ወይም ኢብራሂም ጀዋሃሪ የሚባል ግብፃዊ ኦርቶዶክስ ክርስቲያን ወይም ኮብት ወደ ዴር ሱልጣን ገዳም ሄዶ ኢትዮጵያውያኑ መነኮሳት እንዲያስጠጉት እንደ ጠየቀና እንደ ፈቀዱለት ሲቆይም በወቅቱ የኢየሩሳሌም ገዢ ለነበሩት ቱርኮች የእነርሱ ጉዳዮች ተጠሪ ነኝ ብሎ ከገዳሙ ቤቶች አንዱን ይስሐቅ ቤይ ለሚባል ሰው በኪራይ እንደሸጠ ከዚያም ከሀገሩ ቀሲስ ጊዮርጊስ የሚባል ካህን አስመጥቶ በገዳሙ እንዳስገባ ሰነዶችን ያጣቀሰው ጽሑፍ ይናገርና በኋላም ቀሲስ ጊዮርጊስ የገዳሙን ምሥራቅ ክፍል ለሩሲያውያን እንደሸጠ በኋላም ግብፃውያኑ የገዳሙን አብዛኛውን ክፍል እየቀነሱ ለአርመናውያንና ለግሪካውያን እንደሸጡ በ1820 ዓ ም ደግሞ ገዳሙን እናድሳለን በሚል ሰበብ ግብፃውያኑ ኢትዮጵያውያኑን መነኮሳት ከገዳሙ እንዳስወጧቸውና ተመልሰውም እንዳይገቡ እንደ ከለከሏቸው በዚህ ጽሑፍ ተነግሯል። በሌላ በኩል ደግሞ ግብፃውያኑ ኮብቶች ወይም ኦርቶዶክስ ክርስቲያኖች የዴር ሱልጣን ገዳምን ከ677 ዓ ም እስከ 697 ዓ ም ገዢ የነበረው አምስተኛው ካሊፍ ሱልጣን አብደልማሊክ ኢብን ማርዋን በሰጣቸው መሬት ላይ የመሠረቱት እነርሱ ስለመሆናቸውና በ12ኛው መቶ ክፍለ ዘመንም ሱልጣን ሳላህዲን ይዞታቸውን እንዳረጋገጠላቸው እንደሚናገሩ ይህ የዴር ሱልጣንን ገዳም እናድን ኮሚቴ ያወጣው ጽሑፍ ይጠቁማል። ይሁን እንጂ ግብፃውያኑ ይዞታውን ሱልጣን አብደልማሊክ ኢብን ማርዋን በርስትነት ሰጥቶናል ከሚሉበት ጊዜ አርባ አንድ ዓመት ቀድሞ ኢየሩሳሌምን ለመጀመሪያ ጊዜ ያስተዳድር የነበረው ሙስሊም መሪ ኦመር ኢብን አልኪታብ በ636 ዓ ም ዴር ሱልጣን የኢትዮጵያውያን ይዞታ መሆኑን ያረጋገጠበት ፊርማ ወይም አዋጅ እንዳለ በተለይ ደግሞ ከአጼ ቴዎድሮስ እስከ አጼ ኃይለሥላሴ የነበሩት የኢትዮጵያ ነገሥታት ለዴር ሱልጣን ጉዳይ መፍትሔ ለማግኘት ብዙ መጣራቸውን የዮርዳኖስ መንግሥት ኢየሩሳሌምን ያስተዳድር በነበረበት ዘመንም በ1959 ዓ ም የገዳሙ ይዞታ ባለቤት ኢትዮጵያ መሆኗን የፍርድ ውሳኔ መሰጠቱን ሆኖም ግን በአርባ ቀናት ውስጥ በግብፃውያኑ ተጽዕኖ ፍርዱ እንዲቀለበስ መደረጉን በሌላ በኩል ግን በስድስት ቀኑ የአረብ እስራኤል ጦርነት የእስራኤል መንግሥት ኢየሩሳሌምን መቆጣጠሩንና የካቲት 19 1963 ዓ ምት ባለህበት እርጋ ወይም ስታትስ ኩዎ ደንብ መሠረት ባሳለፈው ውሳኔ የቅዱስ ሚካኤልና የመድኃኔ ዓለም አብያተ ክርስቲያን በሮች ቁልፎች በኢትዮጵያውያኑ እጅ እንዲቆዩ መደንገጉን ዋቢ ሰነዶችን የሚያጣቅሰው ጽሑፍ ይናገራል። በጣም ሰፊ ማብራሪያ የሚሰጠው በዋሽንግተኑ ስብሰባ ላይ የቀረበው ይህ ጽሑፍ ዛሬ የዴር ሱልጣን ገዳም ሕንፃ በመፍረስ አደጋ ላይ ቢገኝም ግብፃውያኑ ኮብቶች እያሳደሩ ባሉበት ተጽዕኖ ምክንያት ለማደስ እንደማይቻል ግብፃውያኑ ካህናትም የቅዳሜ ስዑርን ምሽት ጨምሮ በተለያዩ አጋጣሚዎች በኢትዮጵያውያኑ መነኮሳት ላይ ችግር እንደሚፈጥሩና አደጋም እንደሚጥሉ በዚያ ያሉ መነኮሳትም የሚገኙበት ሁኔታ ለሰው ልጅ ኑሮና አኗኗር ተቀባይነት የሌለው መሆኑን ያስረዳል። ስለሆነም ለገዳሙ ዘላቂ መፍትሄ ለማስገኘት የህግ የዲፕሎማሲና የህዝብ ግንኙነት ስራዎች ተጠናክረው እንዲቀጥሉ የኢትዮጵያ መንግስትም እንደ ብሔራዊ ጉዳይ እንዲይዘው ኢትዮጵያውያን ሁሉም የጋራቸው ይዞታና ንብረት ነው ያሉትን ዴር ሱልጣንን ለመጠበቅ በያሉበት ያለ ዘር ያለ ቋንቋና ያለ ሃይማኖት ልዩነት እንዲቆሙ ጥሪዎች ተላልፈዋል። በቦልቲሞሩ ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ዶክተር ጌታቸው መታፈሪያ እና በእንግሊዝ የቀድሞ የኢትዮጵያ አምባሳደር ፍስሐ አዱኛ ታሪካዊ ዳራዎችን፣ የወቅቱን ሁኔታዎችና የመፍትሔ ሐሳቦችን የያዙ ጥናታዊ ጽሑፎችን አቅርበዋል። የኮሚቴው ሊቀመንበር አቶ ዘውገ ገድሉና ሌሎቹም የኮሚቴው መሪዎች ማብራሪያዎችን ሰጥተዋል። የሥራዎቻቸውንም አካሄድ የጉብኝቶቻቸውንም ውጤቶች ተናግረዋል። ሰፊው ውይይት ተካሂዷል። መድረኩን በጸሎት የከፈቱትና የዘጉት በዋሽንግተን ዲሲና አካባቢዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀጳጳስ ብፁህ አቡነ ፋኑኤል በውይይቱ ላይ ለቀረቡላቸው ጥያቄዎች መልሶችንም አካተው የሰጡትን አስተያየትና ያደረጉትንም ጥሪ ለዛሬ ቀንጨብ አድርጌ ላስደምጣችሁ። ዋናው ነገር ይህ ድር ስልጣን ጉዳይ የረጅም ዘመን ችግር እግዚአብሔር ቢፈቅድ ኖሮ አጼ ኃይለሥላሴ ዘመን የሚቋጭ ነበር ብዬ እማስበው ምክንያቱም ምናልባት ይሄ እንደው በተጠቃቅል ኮሚቴዎች በተጠቃቅል ሁኔታዎች የሚፈታ ሳይሆን የሀገራት ጉዳይ መሆኑ ሁላችሁ በቤታት ታላችሁ እናንተ በጥራታችሁ አቅርባችሁታል። በቀጥታ ይሄ የእስራኤልና የግብፅ መንግስት ሙሉ ፍላጎትና እጅ ያለበት ጉዳይ መሆኑ መቼም ይሄ አጠያቂ አይደለም። ነገር ግን ምንም ይሁን ምንም ተስፋ አንቆርጥም። ያንን ነገር ግን ለመፈጸም እና ለማስፈጸም መጀመሪያ ህብረት ያስፈል ብዙንውን ጊዜ ድምጻችን የተከፋፈለ የሆነ አቤቱ ታስሚዎቻችን ደግሞ ትኩረት የማይሰጡን በተለያየ አቅጣጫ ይላል። አሁን ይሄ የዚህ አይነት ጉባኤ ማለት ነው። ቅድም ዶክተርም ጠቀሱ ሰምቻለሁ ኢየሩሳሌም። ስለዚህ ኮሚቴ ስል ሌላው የሚመጣል ኮሚቴ ይልናል፣ ሌላው የሚመጣል ኮሚቴ ይልናል። ከየትኛው ጋር ልምንሰራው አሉን የሚል ነገር የሰራው ይመስለኛል። እንግዲህ ትልቁ ችግር እሱ ነው። እድላችን ሆኖ በፖለቲካውም ብዙ ነን ። ፓርቲዎቻችን ብዙ ናቸው። በሁሉም ነገር ነው። በቃ ሁሉም እኔ የጀመርኩትን ልጨርሰው እንጂ ከነገ ጋር ለስራዊ የሚል ፍላጎት ተሟጡ ያለቀ ይመስላል ከኛ ከኢትዮጵያውያ። ስለዚህ የዚህ ኮሚቴ የመጀመሪያ ስራ እንደኔ መሆን አለበት ብዬ ማስበው በዚህ ስም ወይም ተመሳሳይ ይህን ስለ ኢየሩሳሌም ርስታችን ጉዳይ በተቆርቋሪነት የሚፈልጉ በአሜሪካም፣ በአውሮፓም፣ በአውስትራሊያም፣ በኢትዮጵያም፣ በአፍሪካም በየትኛም ቦታ ያሉትን ዛሬ ቴክኖሎጂ ቀላል በመገናኘት አንድነት መፍጠር ግንባር መፍጠር ቅድሚያ ቢሰጠው፣ ሁሉም በየራሱ ከሚሮጥ በአንድነት ጉልበት የሚተባበርበትን መንገድ ቢቀየስ፣ ኢየሩሳሌምም ባለቤት ያለው ሊቀጳጳስ ያለው ገዳም ያለው በመሆኑ ይህ ኮሚቴም መጋቢ ሆኑ ያንን ለመርዳት ስለሆነ ሌሎችም በመላው ዓለም ያሉትን በማሰባሰብ ጥረት የሚያደርግና መስመር ቢይዝ ሁላችንም የምንችለውን ነገር ብንታዘዝ ለማገልገል ደስተኛ ነኝ። ይህ በራሱ በዚህ ቢታይ የቤተ ክርስቲያኒቱም ጥረት እንዳልተደረገ ሳይታሰብ፣ ነገር ግን ጉዳዩ መንግሥታትን የሚመለከት መሆኑን አውቆ ሕዝቡም አሁን እንደ አገር ከሚፈታ በየፌስቡኩ ላይ ስድብና ጥላቻን ከሚጽፍ እንዲህ እንዲያለቁም ነገር ቢጽፍ እንዲህ እንዲያለ ነገር ቢሰራ ሕዝቡ እንዲያውቀው ቢደረግ ሕዝቡ ቢሰማ ስለ ኢየሩሳሌም ታሪክ ይሄ ቢደረግ መልካም ነገር ቢጻፍ እኮ በህዝብ ውስጥም አንድ ነገር መፍጠር ይቻላል፣ ተቆርቋሪነትን መፍጠር ይቻላል። ስለዚህ ይሄ በደንብ አድርጎ ሊታሰብበት ይገባል ማለት ነው። እና ይሄ በጋራ የምንታገለው በጸሎትም በማንኛውም ነገር አብረን የምንታገለው እንጂ የአንድ ሲኖዶስ የአንድ ነገር የአንድ ሰው የአንድ ባለስልጣን የአንድ ተራሱ ጉዳይ የጋራ ጉዳያችን ስለሆነ ይሄንን አብረን የምንታገለው ነው እንጂ ቤተክርስቲያን እንዲህ አድርጋል። ምድነ መለኮሳቱ ያልተደረገ ነገር የለ ቤተክርስቲያን የምትችለውን እያደረገች ነው፣ ግን እዛም ችግር አለ። በውስጣችንም በአሰራር የፖለቲካው ጊዜው ያመጣው ፈተና በውስጣችን ሰፊ መሆኑ ሳታውቀት ቀርታችሁ ይባል፣ ሁሉንም ነገር ትረዱታላችሁ። ስለዚህ ነገሮችን በትዕግስት ሆኖ ከፍጻሜ ማድረስ ይገባልና ዋናው የተነሳንበት ነጥብ የደብ ስልጣን ገዳ ጉዳይ ከዚህ ዘመን የተሻለ ጊዜ የለምና ኃይላችንን ጉልበታችንን አስተባብረ እንስራ፣ መልካም ነው። የተበታተነ ኃይላችንን ጉልበታችንን እንሰብስ፣ አንድ ወጥ እንሆን፣ ያን ጊዜ ተሰሚነትም ተከባሪነትም ተፈሪነትም ይኖረናል ብዬ አስባለሁ። እግዚአብሔር ስ በዋሽንግተን ዲሲና አካባቢዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀጳጳስ ብፁዕ አቡነ ፋኑኤልን ነው የሰማችሁት። የመድረኩን ሂደትና የዴር ሱልጣንን ይዞታ ጉዳይ፣ የዚህን በዴር ሱልጣን የኢትዮጵያን ገዳም እናድን ኮሚቴ አመሠራረትና እያከናወናቸው ያሉ ተግባራት፣ ከሌሎች መሰል ማኅበራት ጋር ያለውን ግንኙነት የሚመለከት ሰፊ ዘገባ ከእናንተ ከአድማጮች አስተያየቶች ጋር አካተን በሌላ ዝግጅት ይዘን እንመለሳለን። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የተከበራችሁ አድማጮች፣ በነገራችን ላይ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን። ድንቅ ዘገባዎችን ይይዛል። እስኪ ለዚህ ምሽት አንድ ሁለቱን ለቅምሻ ላስደምጣችሁ። ከዚያ በፊት ግን ሚካኤል በላይነህ ለጋቢና ቪኦኤ አድማጮች የጋበዘውን ቆንጆ ጣዕመ ዜማውን ወደ እናንተ ላድረስ። ሚካኤል በላይነህ እባላለሁ እና ይህ ምርት ለጋቢና ቪኦኤ አድማጮች ነው መመርትላቸሁ በፊል አብረን ተጉዞናል ሁሉም ትሪዮናል ሚለው ነው ይ የሚመርትላቸው ምክንያት ከዚህ በለጠታ ወዳቸው ብዙ ምድረፍነች አሉ ይባል ግን፣ ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ሕዝብ አብረን ረጅም ጉዞ ለተጓዝም አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ሆኖ እምነት ስላለን ያንን ለማስተላለፍ ሁሉም ጥሩ ሆናል፣ አብረን ተጉዘናል ይላልና ከቦማብሊ ዘፈን ላይ የተቀዳ ነው። ትንሽ ወደኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ

ሰማ ትናንት አየነው። ዛ እኛ ሚበጀ እኛ ሚሆነ ፍቅራች። አመሰግናለሁ። ሚካኤል፣ ሐዋሳ። መልካም ወጣት ወጣት ዮናታን አክሊሉ መልካም ወጣት በተሰኘ ፕሮጀክቱ በየዓመቱ ወደ ሰላሳ ሺህ የሚጠጉ ወጣቶችን በአንድ ላይ ሰብስቦ ለቀናት ሥልጠና እንደሚሰጥ ዮናታን ዘብዴዎስ ዘግቧል። በዚህም ተግባሩ ቁጥራቸው የበዛ ወጣቶች ከአደንዛዥ ዕፅና ከልዩ ልዩ ልማዶች ወጥተው ራሳቸውን ለቤተሰቦቻቸውና ለሀገራቸው መልካም ወጣት እንደሚሆኑ ቃል ይገባሉ ይላል የሪፖርተራችን ዮናታን ዘብዴዎስ ዘገባ። ወደ ዝርዝሩ እንዝለቅ። ዮናታን አክልሉ ይባላል። ዕድሜው 34 ሲሆን ባለትዳርም የአንድ ልጅ አባትም ነው። መልካም ወጣት ተሰኘ ወጣቶች ላይ ትኩረት ያደረገ ስልጠና ላለፉት ሁለት ዓመታት ሰጥቷል። ዘንድሮም መልካም ወጣት ለኢትዮጵያ አንድነት በሚል መሪ ሀሳብ ለ30 ወጣቶች ስልጠና የሰጠ ይገኛል። በ2009ና 2010 ለ30 ወጣቶች በሰጠው ስልጠና ቁጥራቸው የበዙ ወጣቶች ከሱሳቸው እንደወጡና ከአስቸጋሪ ስነ ምግባር እንደተላቀቁ እየተናገሩ ይገኛሉ። ቪኦኤም ከአገልጋይ ዮናታን አክልሉ ጋር ቆይታ ያደረገ ሲሆን የፕሮጀክቱን ጀግንነትና አላማ በመግለጽ ቆይተውን ይጀምራል። መልካም ወጣት ፕሮጀክት በ2009 ዓ.ም የተጀመረ ፕሮጀክት ነው። በክረምት ወቅት ብዙ ወጣቶች ከትምህርት የሚያርፉበት ጊዜ ነው። ያን ጊዜ በመጠቀም ቤተሰቡን የሚወድ ሀገሩን የሚወድ ተግባቢ፣ ስደትን አማራጩ ያላደረገ እኔ ከማለት ይልቅ እኛ ማለት የሚቀናው የችግር ሳይሆን የመፍትሄ አካል መሆን የሚስማማው ወጣት መፍጠር በሚል ሀሳብ የተጀመረ ፕሮጀክት ነው። የመጨረሻው አላማ ምንድን ነው? የዚህ ፕሮጀክት 65 በመቶ የሚሆነው የኢትዮጵያ ህዝብ ወጣት ነው። ከ15 ሚሊዮን ውስጥ ማለት ነው። የነገዋን ኢትዮጵያ ከመስራት አንጻር ዛሬ ያለው ወጣት ላይ መስራት ምንም የማያጠያይቅ ጉዳይ ነው። ስለዚህ የማያቋርጥ ደግነት ባለቤት በመሆን ጥቅሙን ለሌሎች ጥቅም የሚያፈስ እና ባለፈ ትዝታ እስረኛ ያልሆነ ድንበር የሌለው በዘር በሃይማኖትና በሌሎች የጥላቻ ድንበር ሳይገደብ በመልካምነት ለኢትዮጵያ ብሎም ለዓለም መልካም አስተዋጽኦ የሚያበረክት ዜጋን መፍጠር ነው። የመጨረሻው አላማችን ማለት ነው። የስልጠናው ይዘት ምንድን ነው? ምን ላይ ትኩረት ያደርጋል? የስልጠናው ይዘት ሁለንጠናዊ ነው። መንፈሳዊ ያለው፣ ስነ ልቦናዊ ያለው ሁሉን አቀፍ ነው። በማህበራዊ በኢኮኖሚያዊ፣ እንደዚሁም ደግሞ በስነ ልቦና በሁሉ አቅጣጫ የበለጸጉ እንዲሆኑ ማስቻል ነው። መንፈሳዊ ብቻ አይደለም። ለዚህ ደግሞ ማሳያው አሁን ለምሳሌ ዘንድሮ ከሚማሩት ሰላሳ ሺህ ወጣቶች ውስጥ ሰላሳ ስድስት ፐርሰንት የሚሆኑት ከፕሮቴስታንትነት ውጭ ያሉ የእምነት ተከታዮች ናቸው። ምን አይነት ወጣቶች ነው እያሰልጠንክ ያለው? በአንተ ግንግማ ባለን መረጃ መሰረት እድሜያቸው ከ15 ዓመት ጀምሮ እስከ 50 ድረስ ያሉ ሰዎች ይማራሉ። ከዚህ ውስጥ በዲግሪ ግራጅዌት ያደረጉ አሉ፣ በማስተርስ ሌቭል አሉ፣ በፒኤችዲ ሌቭል አሉ፣ እንደዚሁም ደግሞ በሃይስኩል በኤሌመንተሪ ደረጃ አሉ። ከትምህርት አንጻር ስትመለከተው ማለት ነው። እንደዚሁም ደግሞ በሱስ ውስጥ፣ በተለያየ ወንጀል ነክ ነገር ውስጥ ያሉ፣ በከፍተኛ አዲክሽን ውስጥ ያሉ አሉ ከዚህም ደግሞ ነፃ የሆኑ ዓላማ ያለው ሕይወት መኖር የሚፈልጉ ወጣቶችም አሉ። ሁሉን አቀፍ ይዘት አለው። ስልጠና ውስጥ ሱስና ሱስኝነትን የተመለከተ ጉዳዮች በስፋት ይነሳሉ ማለት ነው። ዩ ላይ ማያቸው፣ ቴሌቪዥን ላይ ማያቸው፣ ምስክር ቤቶች ከዚህ ጋር የተያዙ ስለሆነ በትክክል አንዱ አረሳችን ራስን የመግዛት ክህሎት የሚል ሆኖ ሱስ ማለት ማለት ነው፣ ልማድ ማለት ማለት ነው። አንድ ሰው በሱስ ተያዘ ብለን ስንል ምን እያለን ነው የሚል አንድ ራሱን የቻለ ትምህርት አሉ ከዚህ ጋር ቤተሰቡን የደከመበትን ገንዘቡን፣ ክብሩን፣ ደስታውን፣ ህይወቱን ለመተው የማያመነታለት ነገር ሱስ ይባላል። ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ፣ የስነ ልቦና ቀውስ እንደሚያስከትልበት እያወቀ የሚያደርገው ነገር ሱስ ይባላል። ሰዎች በሁለት ልማድ ይያዛሉ፣ በአዎንታዊ ልማድና በአሉታዊ ልማድ ይያዛሉ። አሉታዊ ልማድ የምንለው በአድራጊው ላይ ክፉ ምልክት ትቶ የሚያልፍ እንደዚሁም ደግሞ ክፉ ባህሪን የሚፈጥርና በመጨረሻም ሰዎችን የሚያርቅ ልማድ ክፉ ልማድ ይባላል። አሁን ላይ እንግዲህ ኢትዮጵያ በጣም ያንግ ከመሆኑ አብዛኛው ህዝብ ያንግ ከመሆኑ ጋር ተያይዞ እንደዚሁም ደግሞ በከፍተኛ ሁኔታ ወደ ኢንዱስትሪ የተቀላቀሉ የመጠጥ ፋብሪካዎች ምክንያት በማድረግ ብዙ ወጣት ጠጪ ቃሚ የሆነ ያለበት ሁኔታ ነው ያለው። ከዚህ አንጻር ከዛ ሁኔታ ውስጥ እንዲወጡ ወጣትነት ሁሉን ነገር በእጅ ነክቼ ልመልከተው ብሎ የመጓጓት ፍላጎት ያለበት ነው። ስለዚህ ከዛ አንጻር ከሱስ ዓለም ወጣቱን ለመታደግ አንድ ራሱን የቻለ ትምህርት አዘጋጅቼ እየሰጠው ይገኛል። ይህንን ፕሮጀክት እንድትጀምር ያደረግን ምናልባት ወጣቶች ሱስ ውስጥ መዘፈቃቸው ነው ወይስ የራሴ የልጅነት ወይም ድሮም ጀምሮ የምታስበው ራእይ ነው? በእርግጥ ይህን ፕሮጀክት እንደ ጀምር ምክንያት የሆነኝ ወጣቶች በሱስ ውስጥ መዘፈቃቸው አይደለም። ከበፊትም ጀምሮ በውስጤ የነበረ ራዕይ ነበር ወጣቶችን ማስተማር ወጣቶችን ማገልገል የሚለው ማለት ነው። ሀገር ሀገር ሆና የምትቀጥለው የትናንትናውን መልካም ስናስጠብቅና ለነገ ተስፋ ስናስቀምጥ ነው። የትናንትናን መልካም የሚያስጠብቅና ለነገ ተስፋ የሚያስቀምጥ ደግሞ ወጣት ነው። በዚህ ከዚህ አንጻር ከበፊትም ጀምሮ መልካም ወጣት በአጠቃላይ ሀሳቡ ሱስ ላለበት ብቻ ብዬ የሚዘጋጅ አይደለም። ለምሳሌ አንደኛው ሀሳብ ማንነት ራዕይና ዓላማ የሚል ነው። ስለዚህ ስለ ማንነት ራዕይና ዓላማ ይማራሉ። እንደዚሁም ደግሞ ራስን ስለ መግዛት ክህሎት ይማራሉ። ይቅርታ መረዳት አስፈላጊነት የሚል ትምህርት ይማራሉ። እንደምታውቀው አሁን ሀገራችን ያለችበት ሁኔታ የቂም የቁርሾ ና የጥላቻ ወሬዎች፣ ትርክቶች በስፋት የሚነገሩበት ነው። ስለዚህ ወጣቱ አሁን ስለ ቂም በቀል፣ ጥላቻ ብቻ ሳይሆን ስለ ይቅርታ መማር መቻል አለበት። መልካም። ብዙዎች እንደሚሉት የአሁን ወጣት ወይም የዛሬው ወጣት ታላቁን የማያከብር ቤተሰቡን የማያከብር የማይሰማ ስሜታዊነት የተጠናወተው በሱስ የተጠመደ ሀገሩን የማይወድ በርካታ መገለጫዎች ይሰጡታል። ና የአንተ ግምገማ ምንድን ነው? ሁሉም ነው ማለት ይከብዳል። ሀገሩን የማይወድ ቤተሰቡን የማያከብር በቤተሰቡ አውድ የማይኖር ስሜታዊ በቀላሉ ለግጭት የሚቀጣጠል ወጣት እንዳለ ሁሉ በጣም ራሱን የሚገዛ ለምን እንደሚኖር የሚገባው አላማ ያለው ሀገሩን የሚወድ በስደት የማያምን ደግሞ ወጣት አለ። ሁሉም ወጣት በመጥፎ ልማድ የተያዘ ነው ብለን መፈረጅ በጣም አስቸጋሪ ነው። ምስክርነት ሰጡ። በብዙ ቦታ የነበርባቸውን ሱስ የባህሪ ችግር ጭምር ምስክርነታቸውን ይሰጣሉ። በዛ ወቅት የምንታዘበው ወይም የምንገምተው ልጆቹ ያሉባቸው የሱስ አይነት በጣም ውስብስብ፣ በቁጥር ብዙ፣ አንዳንድ የሚያስደነግጡ የሱስ አይነቶች አሉባቸው። ሶስት ዓመት ሙሉ አስተምረሃል፣ ታውቃቸዋለህ በደንብ ና ከዚህ ሁሉ ውስጥ አንተን በተለይ ሁነት ያስደነገጠ የሱስ አይነት ምንድን ነው? በጣም ያስደነገጠኝ እንግዲህ በቀን አርባ ጊዜ ራሱን በመርፌ የሚወጋው ወጣት፣ የህክምና ባለሙያ እሱ አስደንግጦኛል። ሀገር ደክማበታለች፣ ተመሯል። እሱን ለማስተማር ከቤተሰብ እስከ ማህበረሰብና እስከ መንግስት ብዙ ደክሞበታል። ነገር ግን ጥሩ የትምህርት ደረጃ ላይ ሁሉ መጥቶ ራሱ በተጠላለፈ የሱስ ዓለም ውስጥ በመግባቱ ምክንያት በቀን አርባ ጊዜ ራሱን በመርፌ ይወጋል። ምን ያህል እንደሚሰቃይ በገንዘብ ምን ያህል እንደሚከስር፣ ከዛም ደግሞ ያንን ሱስ ለማግኘት ሲል ምን ያህል ርቀት ወንጀል ሊሰራ እንደሚችል ስታስበው፣ በዛ ላይ ደግሞ የሕክምና ባለሙያ ሲሆን ደግሞ በሱ ጥንቃቄ ጉድለት ምክንያት ሊታከም መጥቶ ጥፋት የሚደርስበትን አንድ ታካሚ፣ ንጹህ ታማሚ ስትመለከት ደግሞ ያስደነግጣል። ይሄ ለእኔ በጣም ያስደነገጠኝ እና ስለ ሀገሬ ሳስብ ከዚህ በኋላ ከዚህ የበለጠ መስራት እንዳለብኝ ያስገነዘበኝ ጉዳይ ነው። ሌላው ደግሞ በሆሳና ከተማ ውስጥ ያለ የቡድን ጠብ፣ ለሶስት ሰፈር ተከፍለው የሚደረገው የቡድን ጠብ ነፍስ እስከ ማጥፋት፣ አካል እስከ ማጉደል እና በከፍተኛ ጥላቻ ከተማውን ና ወጣቱን እስከ መከፋፈል ለፖሊስ ና ለኮማንድ ፖስት እስኪከብድ ማለት ነው። እና ስታያቸው ሰውነታቸው ግዙፍ ነው፣ ጠንካሮች ናቸው። እና ይሄ ነገር ወዴት ነው የሚሄደው ብለ ስታስብ ያስደነግጣል። እነዚህ ሁለቱ በጣም አስደንግጠውኛል። በደመ ነፍስ ጀምሮ ልታቆሙ ያልቻልከው በተደጋጋሚ የምታደርገው ድርጊት ሱስ ነው። ስጃራ ማጨስ፣ ጫት መቃም፣ ሺሻ መጠቀም ብቻ ሳይሆን ሀሜት፣ ፌስቡክ፣ ቴሌግራም የትኛውም ነገር ቅድሚያ ምሰጠው ከቤተሰብህ ከክብርህ ከደስታ ከየትኛውም ነገር በፊት ቅድሚያ የምትሰጠው እና በተደጋጋሚ የምታደርገው ነገር ሱስ ነው። ዋናው ነገር የጉዳት ደረጃው አንዱ ከሌላው ይለያይ ይሆናል እንጂ የማይጎዳ የሱስ አይነት የለም። እና ብዙ ነገር ሰምቻለሁ። ለምሳሌ አንዷ ልጅ እጇ ላይ የመጽሐፍ ሱስ አለባት እና ቁጭ ብላ ሰውነቷን ሁሉ በእስኪብርቶ ትስላለች። አሁን ይሄ በጣም የሚያስቅ ሱስ ነው። እና ያን ካላደረገች አተኛም፣ ያን ካላደረገች ደስተኛ አትሆንም። ስልጠናውን ከጨረሱ በኋላ ወይም መሀል ላይም ምስክርን ትሰጣሉ። ተለውጫለሁ፣ እንደዚ ሆኛለሁ፣ እንደዚ አስቸጋሪ ጊዜ አሳልፊያለሁ ብሎ ለአንተም ለኦደንስ እናገራሉ። እና እነሱ በእርግጠኛ ከሱስ ለመውጣታቸው በምንድን ነው የምታረጋግጡት እናንተ ወይም የምታረጋግጠው? እንግዲህ ለውጥ ሂደት ነው። እዚህ በሚመጡበት ጊዜ ለውጥን ይጀምራሉ እንጂ ለውጥን አይጨርሱም። እነሱ አይደሉም፣ አንድ ጤነኛ ሰው በለውጥ ሂደት ውስጥ ነው እንጂ የቆመ ለውጥን የጨረሰ ማንም የለም። ለውጥን ጀምረውታል እንጂ አልጨረሱትም። በዛ የለውጥ ሂደት ውስጥ መውደቅ መነሳት አለ። አልተለወጡም ብለ ለመፈረጅና ለማለት አትችልም። እነሱ ናቸው የመጀመሪያ የለውጣቸው እማኞች ምስካሪዎች ማለት ነው። ካስተማርኳቸው ወጣቶች ውስጥ ምስክርነት ሰጥተው በእርግጥ የተለወጡ ብቻ ሳይሆን ሌላውን እስከ መለወጥ ድረስ የተለወጡ እጅግ ብዙ ወጣቶች አሉ። እንደዛኑ ደግሞ አሁንም በለውጥ ሂደት ውስጥ ያሉና በመውደቅ በመነሳት እየታገሉ ያሉ ለውጥ በአንድ ሳምንት የሚከናወን ጉዳይ አይደለም። ለውጥ የአንድ ሰው ጉዳይም ብቻ አይደለም። እኔ ብቻዬን አንድ ሰው አለውጥም። ማህበረሰቡ፣ ቤተሰቡ፣ ትምህርት ቤት፣ መንግስት፣ ጓደኛ በአንድ ወጣት ሕይወት ውስጥ የብዙ ሰው ድምር ውጤት ነው። ለውጥ እዚህ ልጁ የሰጠውን ምስክርነት ተከትሎ የሰፈር ጓደኛ፣ የትምህርት ቤት ጓደኛ፣ አስተማሪ፣ የመንግስት ባለስልጣንና ቤተሰብ በለውጡ ላይ ልክ እንደ ችግኝ ነው፣ ተንከባክበ ማሳደግና ለፍሬ ማብቃት መቻል ይኖርባል። ስለዚህ ዋናው ነገር እኔ ዚህ የማደርገው ነገር ምንድን ነው? የለውጥ ፍላጎት ውስጣቸው እንዲፈጠር ማድረግ። ለምሳሌ አንድ ሰው ዝም ብለህ ጸጉርህን ቢነካካ ህመም ነገር ሊሰማህ ይችላል። ከዛ በፊት እ አይታወቅም ምንድን ነው እሱ እዚህ ጋ ያመኛል፣ እስቲ ንካኝ እንደገና ደግመህ ትላለህ። ልጆቹም በትምህርት ሰዓት ሳስተምራቸው እንደ ጤነኝነት የቆጠሩት እንደ ሙድ፣ እንደ ስታይል፣ እንደ ላይፍ፣ ልክ እንደ ክብር የቆጠሩት ነገር ህመም እንደሆነ ኪሳራ እንደሆነ በማስተምራቸው ሰዓት ይሰማቸዋል። የዛን ጊዜ ራሳቸውን መግለጥ ይጀምራሉ ማለት ነው። ለካ በተሳሳተ አቅጣጫ ነኝ ማለት ይጀምራሉ። ስለዚህ ህዝቡ፣ ማህበረሰቡ እንዲገነዘብ የምፈልገው ነገር ምንድን ነው? ለምሳሌ ሳሙና አምጥተህ ከሰል ጥቁረቱን ለማስለቀቅ ብታጥበው አይለቅም። የከሰሉ ጥቁረቱን አለመልቀቁ የሳሙናውን ሳሙና መሆንና አለመሆን ሊያብራራው አይችልም። ሳሙና የተሰራበት የራሱ የሆነ ማንነቱን የሚተረጉምለት የቆሻሻ አይነት አለ እና አንድ ጊዜ ሆኗል ማለት ወይም አልሆነም ማለት ሌላ ጊዜ አይሆንም ማለት እንዳልሆነ ማህበረሰቡ እንዲገነዘብ ፈልጋለሁ። ዘንድሮና ባለፉት ሁለት ዓመታት ውስጥ አገልጋይ ዮናታን አክሉ ያሰለጠናቸው ወጣቶችን ቪኦኤ አግኝቷቸው ሱስ ስለማቆማቸውና ስለለውጣቸው የጠየቃቸው ሲሆን ቤተሰቦቻቸውም የምርም ልጆቻችን ተለውጧል ብለውናል። ለአብነትም አቤል ትንሽ የማይባል የድሜዮና አንጓዎች በሱስ ተቀምቷል። አስሻጭሳለው፣ እቀማለው፣ እጠጣለሁ። እንደዚሁም ደግሞ ምስክርነትን እንዳያችሁት ሴት ዲለር ነኝ ወይም አልበሚስት እንደተባለው ማለት ነው። ሴቶችን ለሹገር ዳዲዎች ነበር የሚሰጠው በቃ ሚዝራብል ነበር ህይወቴ። አሁን ግን የተስተካከለ ህይወት ነው ያለኝ፣ ደግሞ በዛ ደስተኛ ነኝ። እዚህ ግድም ደግሞ ዲቦራ ስዩም በሱሳሱስ ምክንያት ጭንቅላቴ ዳሜጅ ነው ትላለች። ቻ በብዙ መንገድ እግዚአብሔር ረድቶኛል፣ አሳልፎ አልሰጠኝም እንጂ እንዴ እንደውም እንደሰራሁት ስራ አሁን ላይ ምገኝ ሰው አልነበርኩኝም። በእግዚአብሔር ምሕረትና ቸርነት ነው አሁን እዚህ ያለሁት። ማለት በጣም በቃ በጣም እንደነገርኩ በጣም ተጎድቻለሁ። ከዛም በላይ ማላስታውሳቸው ነገሮች ይኖራሉ እንጂ በተለይ ዊድ ባለፈ ለት ጅ ነበር ሐኪም ቤት ና ሚሞሪ ሉዝ አድርጌዋለሁ ና መድኃኒት እየጠቀምኩ ነው። ስለ ድሮ ምንም ነገር አላስታውስ። አስራ ሶስት አመታትን የጫት የስጃራ የጋንጃ እንዲሁም የአልኮል ባሪያ እንደነበር የሚናገረው ወጣት ኪላ ወይም ቦስ በሚባል በቅጽል ስሙ የሚታወቀው የአዲስ አበባ ልጅ ዘንድሮ ባላቆም ኖሮ መሞቴ አይቀርም ነበር ብሎናል። በጣም ብዙ ነገር ነው ያሳጣኝ። በቃ መን ብዬ ልንገር። ከእነዚህ ወጣቶች ከቤተሰቦቻቸውና ከአገልጋይ ዮናታን ጋር ያደረገውን ሙሉ ቆይታ በሚቀጥለው ክፍሉት ይዘን የምንቀርብ ይሆናል። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ አዋሳም አመሰግናለሁ። ዮናታን። የዘሩባቤል ሞላ የሙዚቃ ህይወት ተከታዩ ቅንብር ነው። ዘሩባቤል ሞላ ዐሥራ አምስት የሙዚቃ ውጤቶችን የያዘ አልበም ሰሞኑን አውጥቷል። ወድቆ መነሳትን፣ መድፈር መጀገንን፣ መገስገስ መሻገርን የሚሰብኩ ሥራዎቹ በአድማጭ ዘንድ መልካም ተቀባይነት እያስገኙለት እንደሆነ ይናገራል። የጋቢና ቪኦኤዋ ኤደን ገረመዋን ናግረዋለች። ለዓመታት ጊታሩን ይዘው በሙዚቃ ሰልፍ ውስጥ ከኋላ በመሆን ሙዚቃና ሙዚቀኞችን አጅቧል። ማሃሪ ብራዘርስ፣ ዘመን ባንድ፣ ሀበሻ ቤትስ ከተጫወተባቸው ባንዶች ከብዙ በጥቂቱ ናቸው። አሁን ደግሞ በድምፁ ታጅቦ እንፋሎት የተሰኘ ልዩ አልበም አሳትሟል። ዘሩባቤል ሞላ፣ ዘሩባቤል ማን ነው? ዘሩባቤል ጊታር ይዞ መሰን የሚወድ ጊታር ይዞ መጫወት የሚወድ ዘፋኝ ነው። ከሙዚቃ ጋር እንድተዋወቀ ሙዚቃ ከጀመርኩኝ ቆይቻለሁ። ቤተሰቦቼ ሙዚቃ ባይጫወቱም ሙዚቃ ያለበት አካባቢ እምነት ውስጥ ያሉ ስለሆነ ሙዚቃ ለማግኘት ሩቅ አልነበርን የእኛ እና ለመጀመሪያ ጊታር በጄ ይዤ የሞከርኩት አባቴ አሜሪካ የመጣበት ሰዓት ነበር። የዛችው ቀን እና ልክ የሆነ ሰዓት ላይ እሱን ሸኝተን ስንመለስ ልኮድ ሲቪሳኝ ነገር ነው ያወጣት አራት ክር ያለው ጊታር ነው። ስድስት ክር ነው መኖር ያለበት።

በሙዚቃ አልበም ውስጥ የተካተቱት አብዛኞቹ ሥራዎች የተለየ ከጾታዊ ፍቅር የዘለለ መልእክትና ትርጉም ይዘዋል። እነዚህን ሀሳቦች እንዴት ነው የምታገኛቸው? እንዴት ነው የመረጥካቸውስ? ሀሳቦቹን የመረጥኩበት መቼም ሁል ጊዜ መንገድ ላይ ስታልፊ የሚገጥምሽ ብዙ ነገሮች አሉ። ያንን ግን እንደ አርቲስት ዜማና ግጥም ተሰጥቶት መልእክት ኖሮት ለሰው በሚያምር ሁኔታ እንዴት ይቀርባል ብሎ አርቲስትን የሚያደርግሽ ያ ነው። መልእክት እንግዲህ ከሌለው መስፈን በጣም ከባድ ይመስለኛል እውነት ለመናገር። የተለያዩ የሙዚቃ ስልቶችን ትጫወታለህ፣ ግን ደግሞ ዘሩባቤል ብዑዝ እየተባለ እየተጠራ ነው። እና እስኪ ለአንተ ለነብስህ የቀረበው እና ራስን የበለጠ የምትገልጽበት የሙዚቃ ስልት የቱ ነው? እውነት ለመናገር ብሉዝ እወዳለሁ። ዘሩባቤል ብሉዝ ሁ ይባላል፣ በዛም ይታወቃል። ደስተኛ ነኝ። ግን ዘሩባቤል ሬጌም ይዘፍናል፣ ፋንክም ይጫወታል። እኔ ሁሉንም የሚጫወት አርቲስት ነው መሆን እንፈልገውና ብሉዝን በሚጫወትበት ሰዓት ብሉዝ ስሜት ውስጥ ገብቼ ነው። ሬጌን ስጫወት ደግሞ ሬጌን ወድጃት ሬጌ መንፈስ ውስጥ እንጂ ብሉዝ መንፈስ ውስጥ መሆን አልችል። ይሄ አርቲስትም ማያደርግ አሁን በኋላ የሚኖረው የሙዚቃ ህይወትህ እስካሁን ከመጣህበት በብዙ ይለያል። ከዚህ በኋላ ሰዎች ዘሩባቤልን ያውቁታል። ከአልበሙም ጋር ተያይዞ ወደፊት ብዙ ስራዎች ይጠብቀሃል። ና እዚህ ጋር ቆም ንበል። ና ያለፈው ና እዚህ እስክትደርስ የነበረው የሙዚቃ ህይወትህ ምን አይነት ነገሮች ነበሩት? ምን አይነት ፈተናዎችስ ነበሩት? ዘሩባቤል ና ኤደን ይመለሳሉ። በሌላ ፕሮግራም። አድማጮች የማጠቃለያ ዜናውን አሰማለሁ። ዶሪያን የሚል መጠሪያ የተሰጠውና በአደገኛነቱ ከፍተኛነት በአምስተኛ ደረጃ የተገመተው አሎ ንፋስ የተቀላቀለ ዝናብ በሰዓት 285 ኪሎ ሜትሮች ፍጥነት በመገዝገዝ በሰሜን ምዕራብ ባህማስ ደሴቶች መውረድ መጀመሩን የዩናይት ስቴትስ ብሔራዊ የአየር ንብረት ማዕከል አመለከተ። በምዕራባዊ ቴክሳስ ክፍለ ግዛት በትላንትና ዕለት አንድ አንጋች በከፈተው ተኩስ የተገደሉ ሰዎች ቁጥር ሰባት መድረሱን ሰዎችና ሀያ ሰዎች መቁሰላቸውን የግዛቱ ፖሊስ አስታወቀ። በሆንግ ኮንግ አፍቃሪ ዴሞክራሲ ሰልፈኞች ከከተማዊቱ አውሮፕላን ጣቢያ አቅራቢያ ባካሄዱ ተቃውሞ ሰልፍ ዛሬም ለሁለተኛ ቀን መንገድ ዘግተዋል። አድማጮች የማጠቃለያ ዜናው እዚህ ላይ አበቃ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ በደህና ደሩ።